ሳይንስና ኅብረተሰብ በህዋ ውስጥ ከጨለማው ወደ ብርሃናማው የምድር ጥግ በየአንድ ሰዓት ተኩሉ ከሚመላለሱ ዓለም አቀፉ የጠፈር ምርምር ጣቢያ ሆኖ ምድርን ደጋግሞ ቃኝቷል ከሁለት ዓመት በፊት በህዋ የምርምር ማዕከሉ ለመንፈቅ ያህል ቆይቷል ልክ በ166ኛ ቀኑም ወደ ምድር ተመልሷል። አሁን ደግሞ የጣቢያው አዛዥ ሆኖ ከሁለት ዓመት በኋላ ወደ ውዋ በመንኩራኩሩ እንዲመጥቅ ተሹሟል ጀርመናዊው ጠፈርተኛ አሌክሳንደር ጌርስት። ለመሆኑ አሌክሳንደር ጌርስት ማን ነው? ስራውስ ምን ይመስላል? የዛሬው የሳይንስና ኅብረተሰብ ጥንቅር ዝግጅታችን ትኩረት ነው። አብራችሁን ቆዩ። ከምድር በላይ በ400 ኪሎ ሜትር ርቀት ህዋ ላይ እያረበበ የምንኖርባት መሬትን ይዞራል። በሰዓት 28000 ኪሎ ሜትር እየከነፈ ከዓለማችን አንደኛው ጥግ ሌላኛው ጥግ ከተፍ ይላል ዓለም አቀፉ የጠፈር ምርምር ጣቢያ ማዕከል። ከዚህ ጣቢያ ውስጥ ሆኖ ጀርመናዊው ጠፈርተኛ አሌክሳንደር ጌርስት እንደ ጎርጎርዮስ አቆጣጠር በ2014 ዓመት በመቶ ሺዎች የሚቆጠሩ የትዊተርና የፌስቡክ የማህበራዊ መገናኛ አውታር ተከታዮቹን እለት በእለት ሲያስደምም ነበር። የምድር ምስሎቹን በቀጥታ ከህዋው ወደ ምድር እየላከ ብዙዎችን አስደንቋል። ዝግ የብረታ ክምባሎ በሚመስለው ግን ደግሞ በሁሉም አቅጣጫ መመልከቻ መስታወት በተበጀለትና ጣቢያው ላይ ተዘክቶ እንዳሻው በየትኛውም አቅጣጫ በሚጠማዘዘው ክፍል ውስጥ የምድርን አስደናቂ ገጽታ በተደጋጋሚ ቃኝቷል። በእውነቱ ይህ አክንባሏማ ቅርጽ ያለው ክፍል ከገነባናቸው ቁሶች ሁሉ ምርጥ የምንለው ነው። ያለዚህ ክፍል ብዙ ነገር አዳጋች በሆነ ነበር። ከውጭ የምንመለከታቸውን ድንቅ እይታዎችን ማግኘት ባልቻልን ነበር። አክንባሏማው ባሉ ክፍል በአሰኘው አቅጣጫ 360 ዲግሪ ይሽከረከራል። የምድርን ግማሽንም በ180 ዲግሪ ይመላለስባታል። እጅግ ሲበዛ ድንቅ ነው። ዓለም አቀፉ የጠፈር የምርምር ጣቢያ ላይ በተገጠመው ክፍል ውስጥ ሆኖ ጀርመናዊው ጠፈርተኛ በቀን ለ16 ጊዜያት ምድርን እየዞረ ተመላልሶባታል። በየአንድ ሰዓት ተኩሉ ልዩነትም ከምድር ብርሃናማው ክፍል ወደ ጨለማው ደርሶ ተመልሷል፣ ተመልሶም ሄዷል። በምሽቱ ድባብ እንቅልፋቸውን የሚያጣጥሙ ሰዎች ከሚበዙበት የዓለም ክፍል ተነስቶ ከማለዳው ብርሃን ጋር ለጥድፊያ ወደሚነቁት ምንዱባን ለመድረስ ዘጠና ደቂቃ ብቻ ይበቋል ለጀርመናዊው ጠፈርተኛ አሌክሳንደር ጌርስት የህዋ ማዕከሉ አክምባሉዋማ ክፍል ውስጥ ሆኖ ምድርን ሲሽከረከር መሬት ላይ የሚቀያየረው እይታ ፍጹም ልዩ ነው። አክንባሏማው ክፍል ከህዋ ምርምር ማዕከሉ ጋር እንደተጣበቀ በመጀመሪያ ወደ ምድር አቅጣጫ ተዘቅዝቆ ይጓዛል። ከዚያም ድንገት በመሬት ሌላኛው አቅጣጫ ሲዞርና ምድርም ከአናት በላይ ተዘርግታ ስትንሳፈፍ ማየቱ እጅግ አስደናቂ ነው። በምሽት ወቅት ይህ እይታ ልዩ ነው። በተለይ አንዳችም ብርሃን በማይታይበት የሰላማዊ ውቅያኖስ ውስጥ ጭለማ ማቅጣጫ ሲዞር ምድር ልክ እንደ ግዙፍ ጸሊም አክም ባለው ጭንቅላት ላይ የተደፋች ነው የምትመስለው። አንዳች የሞት ጥላ በጥቁር ግዙፍ አክም ባለው ተመስሎ አናት ላይ የሚንሳፈፍ ስለሚመስል እይታው አንዳንዴ አስፈሪ ነው። ጠፈርተኛው ከህዋ የምርምር ጣቢያው አቅጣጫ ቁልቁል ሲቃኝ ኢትዮጵያን ጨምሮ ምስራቅ አፍሪቃ የምሽት እይታው ምን እንደሚመስል ባይገልጥም አውሮጳ ግን እኩለ ሌሊት ላይ በብርሃን ስትሽቆጠቆጥ በተደጋጋሚ አይቷል። በምሽት በአውሮጳ በኩል ሲታለፍ በብርሃናት የተጠለቀለቀች ባህር ነው የምትመስለው። ብርሃናቱን በመመልከት ብቻ እያንዳንዱን ሀገር መለየት ይቻላል። ከእኛ ዘመን ሁለት መቶ ዓመታት በፊት እይታው ምን ይመስል ነበር ተብሎ ቢታሰብ አሁን በብርሃን የሚሽቆጠቆጠው ክፍል ያኔ ምን ያክል በጨለማ የተዋጠ እንደነበር መገመት ይቻላል። ጠፈርተኛው ከዚህ ክፍል ውስጥ ሆኖ ምድርን በተደጋጋሚ አንዴ ቁልቁል እየቃኘ ሲሻው ደግሞ ሽቅም አትሯታል። የሰው ልጅ ከጋዛ እስራኤል የሮኬት ድብደባ እስከ ሶሪያ ጦርነት እርስ በርስ ለመገዳደል ሲጣደፍ የሚፈጠሩ ብልጭታዎችን ከላይ ሆኖ እንደ ዘበት ቃኝቷል። የብራዚሉ አማዞን ጥቅጥቅ ደን በአስደንጋጭ ሁኔታ መጨፍጨፉን እንደ መጽሐፍ እያገላበጠ ተመልክቷል። ከላይ እይታውንም አስደናቂ በተባለላቸው ፎቶዎቹና የቪዲዮ ምስሎቹ መዝግቦ ዓለምን አስደምሟል። ጀርመናዊው ጠፈርተኛ በከፍተኛ ደረጃ የተጨፈጨፈው የአማዞን ደን አደጋን የሚያሳየው ምስሉ በእርግጥም አደጋው የከፋ መሆኑን አመላካች ነው። የአየር ንብረት ለውጥ ጉባኤ እያንዳንዱ ተሳታፊን ወደ ህዋ የምርምር ማዕከሉ ወስዶ ለሰዓታት ቁልቁል አማዞንን እንዲመለከቱ ማድረግ ይገባል። ያ ቢደረግ አንዳንድ ዓለም አቀፋዊ ውሳኔዎች በተለየ መልኩ ውሳኔ በተደረሰባቸው ነበር። አሌክሳንደር ጌርስት ከህዋ በሚልካቸው ፎቶዎቹ በርካታ አድናቂዎቹን ማስደመም ችሏል። እናም ውብ ፎቶዎችን ብቻ አይደለም ለሌሎች የሚያጋራው የምድር አስደንጋጭ ገጽታንም ያካፍላል። እንደ ጎርጎሪዎስ አቆጣጠር በ2014 ሐምሌ ወር ላይ ቁልቁል ወደ ምድር ሲቃኝ ያስተዋለው አንዳች ክስተት ግን እጅግ አስደንግጦታል። ለነገሩ ድንገት ነው ያየሁት። በመስኮት በኩል እንደ አጋጣሚ ቁልቁል ስመለከት ከዚህ ቀደም የማላውቀውን ነገር አየሁ። ወደ ምድር ሲታይ የሆነ የሚንቀሳቀስ ነጥብ ሆኖ አልፎ አልፎ ድንገት ብልጭ ይላል። መጀመሪያ ላይ የት እንደሆነ ማወቅ አልቻልኩም ነበር። ቀስ እያልኩ ነገሩን ሳጤ ነው ለካ የምመለከተው ሰዎች እርስ በርሳቸው ሲጨራረሱ ኖሯል። ጀርመናዊው ጠፈርተኛ ከጋዛ ሰርጥ ወደ እስራኤል ይወነጨፉ የነበሩ በመቶዎች የሚቆጠሩ ሮኬቶችን ተመልክቷል። በሶሪያ ጦርነት በርካቶችን ለእልቂት የዳረጉ ፍንዳታዎችን ታዝቧል። የምንኖርባት ምድር ምን ያህል ውብ እናም ደግሞ ለአደጋ የተጋለጠች መሆኗን ከላይ ሆኖ በሚያነሳቸው ምስሎቹ አሳይቷል። አሌክሳንደር ጌርት ወደ ሕዋ ምርምር ጣቢያው በመንኩራኩር አቅንቶ ለስድስት ወራት ገደማ የቆየው ሰማያዊ ነጥብ በእንግሊዝኛው ብሉ ዶት በተሰኘው ተልእኮ ስር ነበር። ተልእኮውን ሰማያዊ ነጥብ የሚል ስያሜ የሰጠ ነው መሬት ከምድር ውጭ ስትታይ ያላትን ገጽታ በመንተራስ ነው። መሬትን ከምድር ንፍቀ ክበብ ውጭ ሆነን ስንመለከታት ማብቂያ በሌለው ጽልመት መሃል ያለ ጥበቃ ወዲያ ወዲህ የምትርገበገብ ሰማያዊ ነቁጥ ሆና ነው። እናም እይታው በእውነቱ ለእኛ ዋጋ ያለው ነው። ለመሆኑ እኛ ማንን? ምድራችንስ ለፍጥረት ዓለም ዋጋዋ እስከምን ድረስ ነው? በእርግጥ ምንም ማለት ይቻላል። ግን ይህች ፕላኔት ለእኛ ለሰው ልጆች ምን ያክል ጠቃሚ ናት? ሁሉም ነገራችን እኮ ናት። ሌላ አማራጭ የለን፣ መኖሪያችን ሰማያዊ ነጥብ ከምድር ከ6 ቢሊዮን ኪሎ ሜትር ርቀት ላይ ቮያጀር አንድ በተሰኘው መንኮራኩር በተደጋጋሚ ፎቶ ከተነሳች በኋላ ለተመረጠው ምስል የተሰጠ ስያሜ ነው። ሰማያዊ ነጥብ ምስል ይፋ የሆነው እንደ ጎርጎሪዮስ አቆጣጠር በ1990 ዓመት ነው። በሰማያዊ ነጥብ ተልዕኮ በሕዋ ምርምር ሲያደርግ የቆየው ጀርመናዊ ጠፈርተኛ ዓለምን ውስጧ እየኖረና ከውጭ ሲመለከታት የተሰማውን ስሜት እንዲህ ይገልጣል። የህዋ ጉዞ ለእኔ እንደ ሰው በውስጥ የፈጠረብኝ ነገር አለ። ሁሉን ነገር ምድር ውስጥ ሆነን ስንመለከት እያንዳንዱ ነገር እጅግ ግዙፍ የሆነ ምንም ማብቂያ የሌለው የተፈጥሮ ሀብቱ የማያልቅ ከባቢ አየሩም በጣም ሰፊ ነው የሚመስለው። ምድርን ከውጭ ሆኖ ሲመለከቷት ግን ሁሉም ነገር ትክክል እንዳልሆነ ወዲያው ነው ግልጥ የሚሆነው። ሁሉም ነገር አላቂ እንደሆነ፣ ምድራችንም ትንሽ እንደሆነች፣ በውስጡ ያለው ነገር በመላም የተወሰነ መሆኑ፣ የምንጠቀመው ነገር በአጠቃላይ በአንድ ወቅት እንደሚያልቅና እንደሚያከትምለት ግልጽ ይሆንልሃል። አሌክሳንደር ጌርስት ተምሮ የተመረቀው በምድርና አካባቢያዊ ጥናት ፊዚክስ ማለትም ጂኦፊዚክስ እንዲሁም በእሳተ ገሞራ ምርምር የሙያ ዘርፍ ነው። ገና ህፃን ልጅ ሳለ አንስቶም ምድር እንዴት እንደተከሰተች፣ አውሎ ነፋሳት፣ የምድር ነውጥ እንዴት ነው የሚፈጠሩት የሚሉ ጥያቄዎች ይመስጡት እንደነበረም ተናግሯል። እናም አሁን ምድርን ከውስጧ ሳይሆን ከውጭዋ ሆኖ መመርመሩ እንደሚያስደስተው ገልጧል። ጀርመናዊው ጠፈርተኛ አሌክሳንደር ጌርስት የዓለም አቀፉ የጠፈር የምርምር ጣቢያ ውስጥ ሆኖ 160 የተለያዩ ምርምሮችን የህዋ ቤተ ሙከራ ውስጥ አከናውኗል። ህዋ ላይ ያከናወናቸው ምርምሮቹ በአብዛኛው ምድር ላይ ቢሆን እውን ሊሆኑ የማይችሉ ናቸው። ላብነት ያህልም ከ2 እስከ 3000 ዲግሪ ሴንቲግሬድ በሚደርስ ሙቀት የቀለጠ የብረት ፍሳሽን አየር ላይ ለበርካታ ደቂቃዎች በማንሳፈፍ ብረቱ የተዋቀረበት ገጽታ ማጥናት ይገኝበታል። መሰል ምርምር በውሃ ውስጥ ስበት ስለሌለ ስኬታማ ሊሆን ይችላል። ምድር ላይ ግን የትኛውም ያህል ገንዘብ ቢፈስ የሰው ልጅ አሁን ባለው ስልጣኔ መሆን የማይችል ነው። መረጃዎቹን በኮምፒውተር ወደ ምድር በመላክም መሬት ላይ መተንተን ይቻላል። እንዲህ አይነት ረቂቅ ጥናቶችን ለማከናወን ጠፈርተኛው አሌክሳንደር ጌርስት ዳግም ወደ ህዋ ይመጥቃል። ያኔ ግን ተግባሩ መመራመር ብቻ ሳይሆን የህዋ ጣቢያውንም ለተወሰነ ጊዜ ማስተዳደር ይሆናል። አድማጮች ስለ ጀርመናዊው ጠፈርተኛ አሌክሳንደር ጌርስት የዋሌ ቆይታ በከፊል ያስቃኘንበት የሳይንስና ሕብረተሰብ ጥንቅር በዚህ ይደመድማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።